ኢትዮጵያ ውስጥ በ1960ዎቹ መጨረሻ ላይ በተካሄደው ቀይ ሽብር ውስጥ እጃቸው አለ የተባሉ ኢትዮጵያዊ ሆላንድ ውስጥ ተይዘው አንድ የሄግ ፍርድ ቤት ቀረቡ። ሮይተርስና የፈረንሳይ ዜና ወኪል ኤኤፍፒ ባሰራጯቸው ዘገባዎች መሰረት እሸቱ አለሙ የሚባሉት የ63 ዓመት ዕድሜ ተጠርጣሪ በወቅቱ የሀገሪቱ መሪ በኮሎኔል መንግስቱ ኃይለ ማርያም ተሹመው ጎጃም ክፍለ ሀገር ውስጥ በነበሩ ጊዜ በ1970 ዓ ም ሰባ አምስት ወጣት እስረኞች እንዲገደሉ ትእዛዝ ሰጥተዋል የሚል ክስ ተመስርቶባቸዋል። ሆላንድ ውስጥ ጥገኝነት ጠይቀው ላለፉት ሰባት ዓመታት እዚያው ይኖሩት የሚኖሩት አሉ አቶ እሸቱ። አለሙ በተጨማሪም ከሁለት መቶ የሚበልጡ ሰዎች ላይ ጅምላ እስራትና ማሳደድ በማካሄድ እንዲሁም ኢሰብአዊ አያያዝ በመፈጸም ተከሰዋል። አቶ ሸቱ የእምነት ክህደት ቃላቸውን በችሎቱ ፊት በሰጡበት ወቅት የተከሰሱባቸውን አድራጎቶች እንዳልፈጸሙ አስተባብለዋል። አቶ ሸቱ በቀይ ሽብር ወቅት ፈጽመዋቸዋል ለተባሉ ጥፋቶች ጉዳዩን በሌሉበት ያየው የኢትዮጵያ ፍርድ ቤት የሞት ፍርድ አስተላልፎባቸው እንደነበረ የዜና አውታሮች ዘገባዎች ጠቁመዋል። ኔዘርላንድስ የሞት ቅጣት የማትፈጽም ሀገር በመሆኗ የኢትዮጵያውን ፍርድ ቤት ውሳኔ ተግባራዊ ለማድረግ ስለማትችል ጉዳዩን በአዲስ ሁኔታ ለማየት መወሰኑን የሆላንድ አቃቢያን ሕግ አመልክተዋል። ክሱ በአቶ እሸቱ ዓለሙ ላይ የተመሠረተው በኔዘርላንድስ ብሔራዊ ፖሊስ ዓለም አቀፍ ወንጀል ምርመራ ቡድን ባካሄደው ምርመራ ላይ ተመስርቶ መሆኑም ታውቋል። አቶ እሸቱ አለሙ እንደ አውሮፓ ቆጣጠር ከ2015 ዓመተ ምህረት አንስቶ በፖሊስ ቁጥጥር ስር የሚገኙ ሲሆን ፍርድ ቤቱ የተጎጂዎችንና ከኢትዮጵያ ውጪ የሚኖሩ ምስክሮችን እማኝነትም እንደሚሰማ ተገልጧል። ጉዳዩ የሚታየው ሄግ ላይ ቢሆንም ክሱ የተመሰረተውም የሚዳኘውም ባለማቀፉ ችሎት ሳይሆን በአካባቢያዊ ፍርድ ቤት እንደሆነም ታውቋል።